ሰላም እንደምናመሻችሁ የጋቢና ቪዮ አድማጮች፣ የዛሬ ማክሰኞ ነሐሴ 12 2012 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። በዛሬው ምሽት የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች በኢትዮጵያ ውስጥ እየተፈጸሙ ነው ባሏቸው የመብት ጥሰቶች ዙሪያ የኢትዮጵያ ምክትል ጠቅላይ አቃቤ ሕግ የሰጡትን ምላሽ የሚቃኝ ዘገባ ይዘናል።

ችግሮች ሊፈጠሩ ነገሮች የሚዳስስ ትንሽ መምሪያ ናት። በተለያዩ ቋንቋዎች የተዘጋጀው ከለላ ለልጆች የተሰኘው ህጻናትን ከፆታዊ ጥቃት ለመከላከል የሚረዳ መመሪያ አዘጋጅ ሰላም ሙሴ ናቸው። እሳቸውንም በምሽቱ እንግዳችን አድርገናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ስመኝሽ። ኮቪድ-19 በዓለም ዙሪያ ይበልጡን በወጣቱ ዘንድ እየተዛመተ መሆኑን የዓለም ጤና ድርጅት አስገንዝበዋል። የድርጅቱ የምዕራብ ፓስፊክ አካባቢ ዲሬክተር ዶክተር ታካሺ ካሳይ ዛሬ ለጋዜጠኞች በሰጡት ቃል የወረርሽኙ አሰረጫጨት ተቀይረዋል ብለዋል። ቫይረሱ በአሁኑ ጊዜ በተለይ 1.9 ቢሊዮን ህዝብ በሚኖርበት በፓስፊኩ ምዕራብ አካባቢ ዋናዎቹ የቫይረሱ አዛማቾች በ20 በ30 እና 40ዎቹ ዕድሜ ክልል ያሉ ናቸው ብለዋል። አብዛኞቹ ቀለል ያለ ህመም ወይንም ደግሞ ጨርሶ ምንም ህመም ስለማይሰማቸው ለቫይረሱ መጋለጣቸውንም አያውቁትም። እናም ሳያውቁት በዕድሜ የገፉ ወይንም በሌላ ህመም ወደ ተጠቁት ወዘተ ተጋላጮች ያዛምቱታል ብለዋል። ኖቫክስ የተባለው የዩናይትድ ስቴትስ የክትባት ኩባንያ የኮቪድ-19 መከላከያ ክትባቱን ሁለተኛ ምዕራፍ የሰው ላይ ሙከራ ደቡብ አፍሪቃ ውስጥ ሊጀምር ነው። የኮሮና ቫይረስ ርጭት እያሻቀበ ባለባት ሀገር በሚካሄደው ሙከራ ጤናማ የሆኑ 2665 አዋቂዎች የሚሳተፉበት እንደሚሆን ኩባንያው ባወጣው መግለጫ አስታውቋል። በተጨማሪም ኤች አይቪ በደማቸው ያለ ነገር ግን በደህና የጤና ሁኔታ ላይ ያሉ 240 ሰዎች ላይ ክትባቱ ምን አይነት ውጤት እንደሚያመጣም ይፈተሻል። ኖቫክስ ከደቡብ አፍሪካ በተጨማሪ በቅርቡ ዩናይትድ ስቴትስና አውስትራሊያ ውስጥም ተመሳሳይ ሙከራዎች እንደሚያደራጅ ገልጸዋል። በሌላ ዜና በዩናይትድ ስቴትስ ከትልልቆቹ የከፍተኛ ትምህርት ተቋማት አንዱ የሆነው የቻፕል ሂሉ የሰሜን ካሮላይና ዩኒቨርሲቲ የኮሮና ቫይረስ መዛመቱን ተከትሎ ተማሪዎች ትምህርታቸውን በርቀት እንዲከታተሉ ወስነዋል። ባለፈው ሳምንት ከገቡት ተማሪዎች መካከል 177ቱ ላይ ቫይረሱ በምርመራ መገኘቱንና 350 ተማሪዎች ተጋልጠው ሊሆን ይችላል በሚል ጥርጣሬ ተለይተው እንዲቆዩ መደረጉን የዩኒቨርሲቲው ባለሥልጣናት አስታውቀዋል። ወደ 30 ሺህ ተማሪዎች ያሉት ዩኤንሲ ቻፕል ሂል አብዛኛው ተማሪ የአፍና አፍንጫ ጭምብል የሚጠቀም አካላዊ ርቀትም የሚጠብቅ እንደሆኑ የተናገሩት ባለስልጣናቱ ቫይረሱ ሊዛመት የቻለው ኃላፊነት የማይሰማቸው የተወሰኑ ተማሪዎች በየመጠጥ ቤቱና በየቦታው በሚያዘጋጇቸው የጭፈራ ዝግጅቶች ታጅበው ሲያመሹ ስለነበረ ነው ብለዋል። የኦክላሃማና ኖትሬዲየም ዩኒቨርሲቲዎችም ኮሮና ቫይረስ መዛመቱን አስታውቀዋል። ሰላሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የኢፌድሪ ጠቅላይ አቃቤ ህግ፣ ሂዩማን ራይትስ ዋች የተሰኘው የሰብአዊ መብት ተሟጋች ድርጅት ከሰሞኑ ያወጣውን በቁጥጥር ስር የሚገኙ ፖለቲከኞችና ጋዜጠኞችን የሚመለከት መግለጫ የሀገሪቱን የፍትህ ስርዓት ጠንቅቁ ባለማወቅ የተሰጠና የተቻኮለ መሆኑን ጠቁሟል። ከአሜሪካ ድምፅ ጋር ቆይታ ያደረጉት ምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ በሪፖርቱ ላይ ለተነሱ ነጥቦች ምላሽ ላይ ሰጥተዋል። በስልክ ያገኛቸው ባልደረባችን ሀብታሙ ስዩም አስቀድሞ የጠየቃቸው ጥያቄ የተነሳው ሁማን ራይትስ ዋች ኢትዮጵያ የተቃዋሚ ፓርቲ አባላትና ጋዜጠኞችን ካለ ክስ ለተራዘመ ጊዜ እያሰረች ነው ሲል ከወቀሰው ነው። እንደ ድርጅቱ መግለጫ ከሆነ ግለሰቦቹ በእስር ላይ የሚገኙት ከሰኔ ወር ጀምሮ ነው። ሀብታሙ የዚህ ምክንያቱ ምንድን ነው ሲል ምክትል ጠቅላይ አቃቤ ሕግ ፍቃዱ ጸጋን ጠይቋቸዋል። ከሚሰጡት ምላሽ ይቀጥላሉ። የመጀመሪያ ነገር ጆሮ ራሷን የተጠረጠሩበት ወንጀል የተፈጸመው ያው ይታወቃል፣ ሰኔ ላይ ነው። ምርመራ እየሰራን ነው። ምርመራ ስትሰራ ሂደት ነው። ምርመራ በአንድ ጊዜ ፍርድ ቤት የምትሄድበት አይደለም። ክስ የሚሉ ሳ ያሉ ፍርድ ቤት ላይ የሚካሄደውን የክርክሩን የመጨረሻውን ከሆነ እዛ ደረጃ ላይ ለመድረስ መርመሪያ ማስረጃ ተጠናክረ በማስረጃ አስደግፈ መሆን አለበት። እና ይሄ ለኢትዮጵያ ብቻ እንግዳ የሆነ አይደለም። በወንጀል ድርጊት ውስጥ በየትኛውም ዓለም ላይ ወንጀል ሲፈጸም ወንጀል ከመፈጸሙ በፊት በመረጃ ባለሙያ በኢንቴሊጀንስ ክፍል ካለ የሚኖር ማስረጃ በሆነ ቦታ ማስቆም ከቻልክ ታስቆሟለህ። ወንጀሉ ከተፈጸመ ደግሞ ከተፈጸመ በኋላ ምርመራውን ትከተላለህ። አንዳንድ ጊዜ ደግሞ ከመነሻው ምንም አይነት መረጃ ሳይኖርም ወንጀሉ ከተፈጸመ በኋላ በምርመራ ስለ ወንጀሉ አፈጻጸምና ስለወንጀል ስለ ፈጻሚዎቹ በምርመራ ሂደት የምትደርስበት ይኖራልና፣ በየትኛውም መንገድ ቢሆን ወንጀል ከተፈጸመ በኋላ ክስ ከማቅረቡ በፊት የወንጀል ምርመራ ሂደት አለው። ስለዚህ እኛ እንደ ተቋም ባለፈው የአርቲስት ሀጫሉ ሁንዴሳ ግድያ ተከትሎ የተፈጸመ ወንጀሎችን እያጣራ ነው። ወንጀሎቹን የምናጣራ ኃይሎችን ቁጥጥር ስር አውለን ፍርድ ቤት ከርኪሌት እንዲያቋረገ ባለን የወንጀለኛ መቅጫ ሥነ ሥርዓት ሕግ ቁጥር ምርመራችን የደረሰበትን ሂደት ፍርድ ቤት እያሳወቅን ፍርድ ቤትም ምርመራው በዚህ ደረጃ መድረሱ ልክ ነው መብጣት ብረዋል፣ ቀጥሉ እያለ ነው እና የቀረበው ስሞታ ወይም ደግሞ የቀረበው ክስ ብንለው አንደኛ ያለንን ሕግ ያላገናዘበ በሕግ ነው እየተመራን ያለ ነው። ሕጋችን ተጠርጣሪዎች ይዞ መመርመርን ይፈቅዳል። ሁለተኛ የተቻኮለም ነው። እናንተም በተለያየ መንገድ እንደምታውቁት ትላልቅ ምርመራዎችን አጠናቀን ፕሪ ትራያል የሚባለውን እንደ ቅድመ ቀዳሚ ምርመራ ማስጠጣት ሂደት ጀምረናል። ይህም የፍትህ ስርዓት አስተዳደራችንን እንደ ሀገር በዚህ ደረጃ በተፋጠነ ሁኔታ የተሰራ ምርመራ የለም፣ እዚህ ደረጃ ላይ የደረሰ የለም። ቅሬታዎች ግን በመንግስት ላይ አስሮ ረዥም ጊዜ ምርመራ ይመረምራሉ። በአንድ ወር ጊዜ ውስጥ ነው ምርመራ አጠናከል ወደ ቀዳሚ ምርመራ መሄድ ውስጥ የገባ ነው እና ያለ ፍርድ ቤት እውቅና ያሰነው ሰው የሌለ በመሆኑ ምርመራ ደግሞ ራሱ ሂደት በመሆኑ የቀረበው ስሞታ በእውነት ለመናገር በዓለም አቀፍ አሰራርም በእኛ ባለን ነባራዊ ሁኔታም ተቀባይነት ያለው አይደለም። አቶ ፍቃዱ፣ ሌላኛው ደግሞ ተቋሙ የታሳሪዎችን ቤተሰቦችና ጠበቆችን ጠይቄ እንደተረዳሁት የምርመራ ሂደቱም ፍትሐዊ አሰራርን የጣሰ ነው ይላል። ለዚህ ከሚያቀርባቸው ማሳያዎች መካከል አንዱ በርካታ ታሳሪዎች ከቤተሰቦቻቸውና ጠበቆቻቸው ጋር እንዳይገናኙ ተደርጓል የሚል ነው። ከተያዙ ወር ያለፋቸው በርካታ የኦነግ አባላት ዛሬም ድረስ የት እንዳሉ አለመታወቁን ይጠቅሳል። አቶ ለሚ ቤኛ፣ ዳዊት አብደታ የተባሉ አባላት መግለጫው እስከተጠናቀረበት ድረስ ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር አልተገናኙም ይላል። አሁን የሚባለው ቅሬታ ካለ እውነት ነው መናገር ጠበቆቹ እንዲሆኑ እንደ ተቋም ይህ ምርመራ ሱፐርቫይዝ እንደሚያደርገው ለፌደራል ጠቅላይ አካቢ ቢያቀርቡ እኛም የምንሰጣጥሙ ሲኖራ ኑረትም ከሆነ ደግሞ እርምጃ እንወስዳለን። ነገር ግን አንድ መታወቅ ያለበት ያለንበት በኮቪድ ወረርሽን ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ጊዜ ነው። አስቸኳይ ጊዜ አዋጅ የጊዜው ዓለም ላይ መብትን ይገደባል። የተወሰኑ መብቶች ይገደባሉ። ብዙዎች መብቶች ይገደባሉ። እንደውም የማይገደቡ መብቶች ጥቂቶች ናቸው። በዓለም አቀፍ የሰብአዊ ኮንቬንሽኖች ጨምርም ማለት ነው። የተወሰኑ መብቶች ናቸው ማይንትርግ ይህም ሆኖ ጠበቃ የማግኘት መብት አልተገደበም። ጠበቃ ማግኘት መብት ነው። በአስቸኳይ ጊዜ አዋጁ ውስጥ ኮቪድ ወረርሽኝ የሚያሰጋ ቢሆንም ሁለት መብቶችን እኩል ማስኬድ ስላለብን አንደኛ በበሽታው መያዝ የለባቸውም በቁጥጥር ስር ያሉ ሰዎች። ሁለተኛ የተጠረጠረ ሰው ደግሞ ራሱን መከላከል አለበት፣ መብቱ መከበር አለበት እና ሁለት ጎን ለጎን ያሉ መብቶች ስለሆኑ እነዚህ መብቶችን ለማስከበር ምን እየተደረገ ነው ማለት ራስ እያደረግን ነው። በኛ በኩል ማለት ነው ጠበቃ አልተከለከለም። ቤተሰብን በተመለከተ ግን ሊሚቴሽን ተደርጓል በአስቸኳይ ጊዜ አዋጁም ቢሆን ቤተሰብ ንክኪ እንዳይመጣ፣ የቤተሰብ ንክኪ በበዛ ቁጥር ተጠርጣሪዎች ላይ የኮቪድ እራሱ የሚያመጣው ነገር ስላለው ማለት ነው ቅድብ አይደለም በጣም እንዲቆጠብ ለማድረግ ተሞክሯል። በዛም ውስጥ ሆኖ ግን ከርቀት እንዲያዩባቸው እንዲመለከቷቸው ለማድረግ ተሞክሯል። እየላላም እየሄደ ነው። ባጅሮ አሁን ኮቪዱም በተለያየ መንገድ ያው በአዲስ አኗኗር እንቋቋሙ ካልሆነ በስተቀር እስከ ዘለቄታው መብት ገድብ ማስገድበት ነው የሚለው አረዳድ ሁሉም ጋር እየመጣ ስለሆነ የተወሰኑ መላላቶች ለማድረግ ተሞክሯል። አሁን በቃ ያላገኘ ተጠርጣሪ ካለ መንግሥታዊ ማቅረም ሂደቱን ተጠቅሞ ወይ በፍርድ ቤት ወይ በእንትን ማስቀበጫ ባይ የት እንዳለ አናውቅም፣ የሚሉ ጠበቆች እኮ ሀብታሙ በሚዲያ ላይ ከማውራት ህግ አለን። አካልን ነጻ ማውጣት ሀቤስ ኮርፐስ የሚባል መብት አለ በህጋችን ላይ ከእሱ እኮ የትን ያለው ይምጣ ማለት ይቻላል። ያ ፍርድ ቤት ትእዛዝ ከአርባ ስምንት ሰዓት በላይ ሰው ማቆየት አይቻልም በየትኛውም ሁኔታ። ፍርድ ቤት ይቆይ ዋስትና ወይ ከልከልክ ሲመስረት ወይ ታሰር ብሎ ፍርድ ቤት መወሰድ አለበት። ከዛ ውጭ አካልን ነጻ ማውጣት መስታለ ህግ ያስቀመጠ እስ ይህንን ያደረገ ሰው ይኑር ለፖለቲካ ፍጆታ አይደለም ተቀብራይ መዋል ያለበት እና ጥያቄው ግን አሁን የተገደበ መብት ስላለ ሳይሆን የተፈጸመን ወንጀል ከብሔር ከፖለቲካ ጋር አገናኝቶ እንዲደበሰበስ፣ ወንጀል እንዳይመረመር፣ ብሎም ክስ እንዳይመሰረት በተለያየ መንገድ ግፊት ለመፍጠር ነው ሙከራ እየተደረገ ያለው። እኔ ይህን ነው እየተረደ ያለው ችለው ኮቪድ አስራ ዘጠኝ ጋራ በተገናኘ ከነሱት አይቀር በቁጥጥር ስር የሚገኙት ግለሰቦች ለኮቪድ አስራ ዘጠኝ በሚያጋልጥ ሁኔታ ነው የሚገኙት ወይም የታሰሩት ሲል ድርጅቱ አንስቷል። በዚህ ምክንያትም ኬንያዊው ጋዜጠኛ ያሲን ጁማ የኦፌኮው አቶ ደጀኔ ጣፋ ለበሽታው ተጋልጠዋልም፣ ይላል መግለጫው። ከወጣ በኋላም አቶ ጆዋር መሐመድን ጨምሮ አያያዝ ጋር በተገናኘ የጤና እክል እየገጠመን ነው የሚሉ ቅሬታዎች መሰማታቸው ይታያል። እንደው ከመጨረሻ ለማንሳት የአቶ ጆዋር መሐመድ ጤንነት ከአያያዝ ጋር ነው የሚል አቤቱታ ችሎት ላይ ምን ነበር አላቀረበም። በጣም ያለው ልታከም የሚል ጥያቄ ነው። ጥያቄው የግል ሐኪም ያክመኝ፣ በመንግስት አሰራር መሰረት እዛ ማረሚያ ቤት ባለው ክሊኒክ ብሎም ሞስደር ሪተር ተደርጋ አልታከምም ነው እንጂ በአያያዝ ምክንያት የሚል አይደለም። ጥያቄው ማነሳውን ስለሆነ ውጭም ብትሆን ከነጻ ሆነ ቁጥጥር ስርም ስትሆን በተፈጥሮ የሚመጡ ህመሞች አሉ እና ከዛ በተለየ በአያያዝ ምክንያት ስለመሆኑ አላቀረቡም። አቤቷም አልቀረበም። ለ ለመናገር በጠበቆችን በራሰቡ በአቶ ጀዋርን በኩል ኮቪድ እውነት ነው የተወሰኑ ተጠርጣሪዎቻችን ላይ እየተያያዘ ነው የተገኘ ነው። ነገር ግን እንደ ሀገር መብት ለማክበር የምንሞክረው በቻል ነው፣ ያለንን ሁሉ አድርገናል። አዲስ አበባ ፖሊስ ኮሚሽን ነው። አብዙ ተጠርጣሪዎች ያሉት በተቻለ መጠን በወቅታዊነት አንዳንድ ቦታ ትምህርት ቤቶች ጭምር እየተጠቀምን አራር ቀን ለመያዝ ተሞክሯል እና ያ መሆኑ ነው። ይህ ነገር እየመጣ ያለው ይታወቃል። እንግዲስ በየትኛውም ጥንቃቄ ውስጥ ያሉ ሰዎች በዓለም አቀፍ ደረጃም ምናልባት ኮቪድ እዚህ ቦታ ሊመጣ ይችላል ወይ ብለህ በማትለው ቦታ ትላልቅ የመንግስት ስልጣን ያሉ ጠቅላይ ሚኒስትሮች የተለያዩ ቦታዎች ተይዘዋል እና የአያያዝ ጉድለት ብቻ ነው የምትለው አይደለም። ይታወቃል እንደው ለማብዛት ካልተፈለገ ክሱን ማለት ነው። ስለዚህ እንደ መንግስት በተቻለ መጠን የኮቪድ መከላከያ መሳሪያዎች ይቀርብላቸዋል። ከማስክ ጀምሮ ሳኒታይዘሮች፣ በተቻለ መጠን ዝርዝር ባለቦታ እንዲቀርቡ እንዲያዙ የተደረገ ነው። የተያዙ ሰዎችንም ደግሞ በተለየ በጀት የተመጣጠነ ምግብ ፈሳሾች፣ ለዚህ ወረርሽኝ ይጠቅማሉ የተባሉ አመጋገቦች እና ፈሳሽ አወሳሰዶች እንዲያደርጉ እየተሞከረ ነው እና አያያዛችንን ብን ብንብን ብንጠነቀቅ የተወሰኑ ሰዎች ይዟቸዋል፣ ተከስቷል። አንዳንዶቹ ለምሳሌ እነ ደጀኔ ጣፋ ገና ሲገቡ ተመርምረው ነው የተገኘባቸው። ስለዚህ ወይ ተይዞ ይመጣል ወይዛ ካለ ከመጣ በኋላ በተለያየ መንገድ ባይዘ እንቅስቃሴ ያለው ተጠርጣሪ ሲሆን ማረሚያ ቤት ስር እዛው ነው። ባለፈው ረዥም ጊዜ በፍጹም ንግ ውጭ ሆኖ እንዲቆይ የተደረገው ተጠርጣሪ ግን አያያዙን ብትጠነቀቅ ፍርድ ቤት ይሄዳል፣ ይዘውት ይሄዳል። ፖሊስ ነው ይዞት የሚሄደው፣ ያ ውጭ ያለ ሰው ነው ይዞት የሚሄደው። ይንቀሳቀሳል ማለት ነው እና ከየት ይዞት ሊመጣ እንደሚችል በማታቀው መንገድ ይመጣል። እኛ ግን እንደ ሀገር እንደ ጠቅላይ ካቢ እንደ ፖሊስም እስረኞች እንደሚያስተዳድረው አካል ባለው ሪሶርስ ቻችን ትሞክራለች። ያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። የእለቱን አብይ ርዕስ ነበር የሰማችሁት። ከምክትል ጠቅላይ አቃቤ ህግ ፍቃዱ ጸጋ ጋር የተደረገው ቆይታ አላለቀም። ተከታዩ ክፍል በነገው እለት ይዳመጣል። ዝግጅታችን ይቀጥላል። በኢትዮጵያ በህጻናትና በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለመከላከልና በወላጆች፣ በአሳዳጊዎች፣ በመምህራን እንዲሁም በአጠቃላይ በህብረተሰቡ ዘንድ ያለውን ንቃት ለመጨመር የሚያስችል ከለላ የተሰኘ መምሪያ በበጎ ፈቃደኞች ተዘጋጅቶ ለህዝብ ቀርቧል። መምሪያው ህጻናት ልጆች ጥቃት እንዳይደርስባቸው ለመከላከል ሲደርስባቸውም፣ ለዕድሜያቸው በቀረበ መልኩ ለማነጋገርና ተገቢ የሆነውን የስነ ልቦናና ጤና ጥንቃቄ በማድረግ ወደ ህግ ተቋማት ለመጓዝ የሚያስችል መሆኑ ተነግሯል። ኤደን ገረመው የከለላ መስራች እና አዘጋጅ እንዲሁም የተግባቦት ባለሙያና አማካሪ የሆነችውን ሰላም ሙሴን አነጋግራ ተከታዩን አሰናድታለች። ወደዛው እንለፍ። ምን አይነት ልጅ እንደነበርኩ ላስነብበት እፈልጋለሁ። በጣም ጎበዝ አንባቢ፣ ባለብዙ ጓደኛ፣ ታዋቂና በቤተሰብና በመምህራን የተወደድኩ ነበርኩ። ነገር ግን ያነበብኩት ሁሉ በዚህ ዕድሜ ስለ ወሲባዊ ግንኙነት፣ ስለ ጥቃት እና ስለ ሰውነት በደንብ አላሳወቀኝም። የማውቀው ብቸኛ ነገር ወሲብ እና ተያያዥ ነገሮች ሁሉ ነውር መሆናቸው ነው። እኔ ደግሞ ጥሩ ልጅ ከጥሩ ቤተሰብ ነኝ። ስለዚህ ይህ በሀያ ዓመት የሚበልጠኝ ሰው ልክ እንዳሻንጉሊት በሰውነት እንዲጫወት እና እሱን በተለያየ መንገድ እንዳረካው ሊያስገድገኝ ይልቻለ። ይህ ከሰባተኛ ክፍል እስከ አስራ አንደኛ ክፍል ድረስ ገጠለ። እድሜ እንዲ ማለፍ የምችልበት ጊዜ እንኳን ያደረግነውን ነገር በሙሉ ለሰው ተናግሮ በሰው ዘንድ እንደሚያሳጣኝ በመንገድ ያስፈራራኝ ነበር። የጎረቤት ልጅ እና የወንድም እህቶቼ የጓደኛ ነበረ። በዚያ ላይ በሰፈር ታዋቂ እና ተወዳጅ ነበር። ማንም ቤት በማይውልበት ጊዜ ሰፊ ጊዜ እየወሰደ እንደፈቀደ ያደርገኝ ነበር። ግራ ይህ ጽሁፍ ለሰላም ሙሴ በማህበራዊ ሚዲያ የውስጥ ገጽ ከተላኩላትና ከለላ ለልጆች ከሚለው መምሪያ ላይ የተወሰደ ነው። የሕፃናትና የሴቶች ጾታዊ ጥቃትን በተመለከተ ወላጆችና አሳዳጊዎች እንዲሁም መምህራን ምን ማድረግ እንዳለባቸው የተዘጋጀው የመርጃ ጽሁፍ ከለላ ለልጆች ይሰኛል። ሰላም ይህንን የመርጃ ጽሁፍ ለማዘጋጀት ከሁለት አመታት በፊት እንዴት እንዳቀደች እንዲህ ታስታውሳለች። ከሌላ ለልጆች ሶስት አመት በፊት ነው ኤግዛክትሊ ሀሳቡ የመጣው ሚቱ የሚባል ሙቭመንት በዓለም አቀፍ ደረጃ ብዙ ሀገሮች ላይ የሀሽታግ ሚቱ ወይም ሀሽታግ እኔም እንቅስቃሴ ብዙ ሰዎች በተለይ ስልጣን እና ሀርቱን ፖዚሽን ላይ ያሉ ሰዎች ያደረሱትን ጥቃት ብዙ ሴቶች በተለይ ደግሞ ታዋቂ ሴቶች እያጋለጡ ነበረ እና እሱ ነገር ከትልቅ ደረጃ ደርሰው ማንኛውም ተራ ሰዎችም ያንን ሀሽታግ ሚቱ እያሉ ሼር የሚያደርጉበት ጊዜ ነበረ። ያኔ የሴቶች ላይ የሚደርሱት ነገሮች ብዙ ጊዜ የምናስበው ጥቃት ብለን ስናስብ ይሄ ትልቅ ደረጃ ደርሶ ነው ጋዜጣው ምንም ሁሉም ነገር የሚያወራበት የአሴት ጥቃት ሊሆን ይችላል ወይ የበብዙ ሰዎች አስገድዶ መደፈር ወይም የምሞት ደረጃ ይ ምናምን እንደዛ ላይ ሲደርስ ነው እንጂ ማን ሰማውን ነገር እንደሌለ አድርገን የምንቆጥረው ነገር አለ። እዛ ውስጥ አንዱ ደግሞ በልጆች ላይ የሚደርስ ጥቃት ጥቃት አድራሾቹ ላይ ቅርባችን ያሉ ሰዎች የሚታወቁ ሰዎች መሆናቸውን እንረሳዋለን። so ከዛ አንጻር አስቤ አንድ ጽሁፍ ፌስቡክ ላይ ጽፌ ነበረ። የሁለት ልጆች ጓደኛሞች ለእኔ ከዛ በፊት የነገሩኝ ታሪክ ነበረ በርሽነታቸው ተመሳሳይ ነገር አጋጥሟቸው እና ልክ ትልቅ ከሆኑ በኋላም ግን ምን አይነት ኮንሲኮንስ ይዞ እሱን አስቤ ያንን ሼር አደረግኩት። እሱን ፖስት ተከትሎ ብዙ ሰው ሼር አደረገው እና ብዙ ሴቶች ጻሉ በሜሴጅ ጻፉልኝ ፌስቡክ ላይ እኔም እንደዚህ ሆኝ ያለ አሁንም አላወራውም ምናምን የሚሉ ብቻ ብዙ አይነት ሜሴጆች ብዙ ሴቶች በኩል ደረሱኝ። እና ሁሉም ኮመን ነገር የነበራቸው በቅርብ ሰው ነው ወይ እንደዛ የደረሰባቸው፣ እና ደግሞ ሌላ ኮመን ነገር የነበረው ሁሉም ቤተሰቦቻቸው አያውቁም እንደዚህ እየተደረገ እንደነበረ። ግን ቤተሰቦቻቸው እነዚህ ምልክቶች ስለማያውቁ ያው ፎርስ ያደርጓቸዋል። ይህንን ትልቅ ተግዳሮት ለመስበር እና የተሻለ ሶሉሽን ለማምጣት ምን እናድርግ የሚለውን ሀሳብ በሁለት አመት በፊት ላይ ይሄኛውን ጋይድቦክ የሚሉን ሀሳቡን አመጣሁኝና ልጆች አብረው መስራት የሚፈልጉ ሌሎች በጎ ፈቃደኞችና ለሙያውም ደግሞ የበለጠ ቅርበት ያላቸው ሳይሆን ቲም መፍጠር ጀመርኩኝ ማለት ነው። ሁለት አመት በፊት በሌላ ለልጆች መምሪያ ወደ ሀምሳ ገጽ የሚጠጋ ጽሁፍ ሲሆን በዋናነት በህብረተሰቡ ዘንድ ንቃት የመፍጠር አላማ እንዳለውም ሰላም ታስረዳለች። ከለላለ ልጆች አይድቡክ ወይም መምሪያ ናት። ወላጆች፣ ለመምህራን፣ ለአሳዳጊዎች ለህፃናት የወሲብ ጥቃት እነሱም ስለመጠበቅ እና ችግሮች ውስጥ ሲፈጠሩ ደግሞ ቤት አድርገን ነው መንከባከብ የምንችለው ወይም ማድረግ የምንችለው የሚሉትን ነገሮች የሚዳስብ ትንሽ መምሪያ ናት። ከለላለ ልጆች ምን የከለላ የመጀመሪያ ስራናት። ሆኖ ሰላም ሙሴ ህጻናትን ለጥቃት የሚያጋልጠው ዋነኛው ችግር ለህጻናቱ ቅርብ የሆኑ አካላት ስለ ጉዳዩ አለማወቃቸው፣ እንዲሁም ህጻናቱ እራሳቸውን የሚገልጹበት መንገድ አለመኖሩ መሆኑን በመጠቆም ከለላለ ልጆች ይህንን ሁሉ ያካትታል ትላለች። የዋናው ችግር ወላጆች ስለእነዚህ ነገሮች አለማወቃቸው ነው። ስለዚህ አሁን ወላጆች ይህን መምሪያ ተጠቅመው ወሲባዊ ጥቃት ልጆች ላይ ስለሚደርስ ቅድም ስለሚ ሜንሽን ማረኩልሽ ከለላ ለልጆች የተጠቃለሉት ናቸው ያልኩሽን ነገሮች ማወቅ ከቻሉ ያንን ኢምፕሊመንት ተግባራዊ የሚያደርጉት ከሆነ የመጀመሪያው ስቴፕ የሚሆነው እነዚህ ልጆች ያሏቸው ወላጆች ወይ አሳዳጆች ወይ መምህራን ስለዚህ ነገር ያስተምሯቸዋል። ስለዚህ እነዚህ ልጆች ልክ አንድ ሰው ያንን ሊያደርግባቸው ቢሞክር ቋንቋው ተፈጥሯል። ሄደው ሊናገሩ የሚችሉበት እንደዚህ ሆንኩኝ ሊሉ የሚችሉበት ትክክል እንዳልሆነ የሚያውቁበት እውቀትም ተፈጥሯል። ስለዚህ አንዲት ነገር ልትፈጠር ቢሞከር ሄደው ለሚያምኑት ሰው እንደዚህ እንደዚህ ሆነ ብለው መናገር ይችላሉ ማለት ነው። እሱ አንድ ሳይክሉን ብሬክ የሚያደርግ ነገር ይሆናል። በሆነ አጋጣሚ ደግሞ ልጆች እንደዛ ነገር ተፈጥሮባቸው ከሆነ ደግሞ ወላጆች እነዚህ ምልክቶች አይተው እርዳታ ወዲያው መፈለግ ይችላሉ። ሚን አንዴት ጥቃቱ ከደረሰ በኋላ ተዳፍ ነው የሚቀረው ነገር ይቀራል ማለት ለልጆቹ ትክክለኛ ጥበቃና እንክብካቤ ይደረግላቸዋል። ወደፊት ከአመታት በኋላ ተመልሶ ሊመጣው የሚችለው በባህሪ ላይ የተለያዩ ስሜቶች ላይ ምናምን ሊያመጣ የሚችለውን ችግር በዛ መቅረፍ ይቻላል ማለት ነው። ሰላም አንዳንዶች የሕፃናት ጥቃት በቅርብ ቤተሰብ እንደሚፈጠር መስማታቸውና መገለጹ የቤተሰብ መሰረትና ስርዓትን ለመናድ ያለም አድርገው እንደሚያነሱት አንስታ ጤናማ ቤተሰብ ውስጥ ጥቃት አለመኖሩን ትገልጻለች። ሚዲያ ላይ ምናምንም ሲወጣ ዋናው ትልቁ እንዲሆን የምፈልገው የከለላለ ልጆች ሰዎችን አንብበውት እንኮንፈርተብል እንዲሆን ነው የምፈልገው። ምንድነው እነዚህ ነገሮች ይፈጠራሉ። አሁን ኮሮና ስለመጣ አይደለም ወይ የጨመረ ስለሆነ አይደለም። ምን አደለም የታመቀ ነገር አለ። ማናወራው ህዙ ሊግ የተፈጠረ ያለ ነገር እንዳለን ነው እስካላወራ ነው ድረስ ግልጽ ግልጹን ሳሳልተናገድን ድረስ ችግሩን ችግር ነው ብለን ሳልጠራ ነው ድረስ እና ችግራም ጽ ማን እንደሆነ እስካልተናገር ነው ድረስ መቼም ለውጥ ልናመጣለን። አሁን ያለው ስርዓት ሰነፋ ጋር የሚያስከፍለን ደረጃ ምን ደርስ ከሆነ ሲስተሙ ለማን ነው ታዲያ ጥሩነቱ? ሲስተሙ የሚበድላቸው ሥርዓቱ የሚበድላቸው ሰዎች ካሉ ለማን ነው ታዲያ? ያንን ስርዓት ማስቀጠል የምንፈልገው? ስለዚህ ለምን ብንል አንችልም። ስርዓቱን ደግሞ እንዳናናጋ ብለን ዝም የምንል ከሆነ ደግሞ ሌላ ችግር ውስጥ ይህ ችግር እየቀጠለ ነው የሚሄደው። ስለዚህ ይህንን ውደት የሆነ ቦታ ላይ መስበር መቻል አለብን፣ መናገር መቻል አለብን። አባት እንደዚያደረገ ልጁ ላይ፣ ወንድም እንደዚያደረገ ልጁ ላይ ምናምን እየተባለ ይወራል። እነዚህ እውነታዎች ናቸው። አሁንም እየተፈጠረ ያለ ነገር ነው። ስለዚህ ይህንን ነገር እናውራው፣ አውጥተን እናውራ። ጥቃት የሚያደርሱ ሰዎች በሩቅ የሚመጡ አይደሉም። በቅርባችን ያሉ ምናምናቸው ሰዎች ናቸው። ልጆች ለልጆች ከአማርኛ ቋንቋ ውጭ በኦሮምኛ በኦሮምኛና ትግረኛ ዝግጅቱ የተገባደደ ሲሆን በሶማሌኛና በአፋረኛም በቅርብ ቀን መተርጎም እንደሚጀምር ሰላም ገልጻ፣ ከኢትዮጵያ ውጭ ባሉ የአፍሪካ ሀገራት ቋንቋዎችም እንዲተረጎም ጥያቄ እንደቀረበላት ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ሰላም ሁሴን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ቀጣዩ መሰናዷችን በድሬዳዋ የሚሰራ በጎ ስራን ያስቃኘናል። በድሬዳዋ የወጣት በጎ ፈቃደኞች በልዩ ልዩ ዘርፎች የአስተዳደሩን ነዋሪዎች እየደገፉ መሆናቸው ተገልጿል። በጎ ፈቃደኞቹ በአሁኑ ሰዓት ሰላሳ ሶስት የአቅመ ደካማ ቤቶችን አፍርሰው እንደ አዲስ እየሰሩ ሲሆን በደምልገሳና ልገሳና ችግኝ ተከላላይም ንቁ ተሳታፊ እንደሆኑ የአስተዳደሩ ወጣቶችና ስፖርት ኮሚሽን አስታውቋል ድሬዳዋ ላይ በቅርቡ በወረርሽኝ መልክ በድጋሚ ሊነሱ ይችላሉ ተብለው በስጋት በሚጠበቁት የደንጊ ቺኩንጉያና ወባ በሽታዎች መከላከል ዙሪያም እንዲሰሩ አስፈላጊው ግንዛቤ ተሰጥቷቸው የመከላከል ተግባራትን ማገዝ ይጀምራሉ ተብሏል ዘገባውን ከድሬዳዋ የላከልን አዲስ ቸኮል ተጨማሪ አለው የድሬዳዋ አስተዳደር ወጣቶች በክረምት የበጎ ፈቃድ አገልግሎት ተሰማርተው አስተዳደሩና ነዋሪውን በልዩ ልዩ ዘርፎች እያገለገሉ ናቸው ተብለዋል የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ በተለይ ለቪዮ እንዳስታወቁት ወጣቶቹ በአሁኑ ሰዓት የ33 አረጋውያን ቤቶች እያደሱ ሲሆን የሌሎች 15 ቤቶች እድሳትም ተጀምሯል ብለዋል ቤታቸው ከታደሰላቸው የከተማዋ ነዋሪዎች መካከል በአስረኛው የአፍሪካ ዋንጫ ኢትዮጵያን ወክለው ከተጫዋቾች መካከል አንዱ የነበሩት አቶ አብዶ ሀሰን ይጠቀሳሉ። አቶ አብዶ በአቧራ የተሞላ የጣሳ ቤት ውስጥ ይኖሩ እንደነበር ገልጸው ቤታቸው ታድሶ ሲሰጣቸው የተሰማቸውን ደስታ እንዲህ ገልጻሉ። ዛሬ ደስታ ሌላ ነው። ከጉድጓድ ውስጥ ነው የወጣሁት። ጉድጓድ እዛ ውስጥ ነበርኩ በ ከጎርጊስ፣ ከመቻል ሁሉ ስጫወት ነበርኩ። የአስረኛ አፍሪካ ዋንጫውም ስከፈል ነበር። ግን ዛሬ ከጉድጓድ ውስጥ ወጥቼ ወደ ህብረተሰብ እኔ ተቀላቀልኩት እና ዛሬ ደስታ ስለሆንኩኝ የሚያስለቅሰኝ ደስታ ነው። ከጉድጓድ ውስጥ ተቀብሬ ቤቱ ሁለት ሶስት መኪና ነው የጨረሱ አፈር ሞልቶ፣ እነሱም ቴኒያ ተሸንገሩ። ቤቱም እነሱን ያፈርሱልኝ ጣሳቤ አጅታቸዋል ከሁን በፊት ያንን ጣሳ ቤት እነዚህ ሰራቶች መጡ እስከ ማታ። አሁን ሰራተኞችን ከሌላ ሲያመጣ ምን አሉ አራት መቶ ብር ክፈለ። እንኳን አራት መቶ እኔ ራሴ አንድ ብር ነው ፈልጉ አልኳቸው። ምን አቅም ደካማ ነው ስላቸው እነዚህ ሰራተኞች አዙ አብደኛ ከጉድጓድ ነው ጣ ምን በተለምዶ አዲስ ከተማ በሚባለው ሰፈር የሚኖሩት ወይዘሮ አረጋሽ የተባሉ የእድሜ ባለጸጋም ቤታቸው ከታደሰላቸው መካከል ነበሩ። ዝናብ በዘነበው ቁጥር የቤታቸው ጣሪያ ምንም ስለማይከላከል በዝናብ ይሰቃዩ እንደነበር የተናገሩት ወይዘሮ አረጋሽ ቤታቸው እስከሚታደስ ለ15 ቀናት ጎረቤቶቻቸው ጋር ቆይተዋል። ቤቱን ሲረከቡም ደስታቸው ከፍተኛ ነበር። አሁን ተመስኪህን ሄው ተመስግን፣ ፈጣሪን አይክፋ እናንተንም አይክፋቸው። እኛ ለምለማቸው አሁንም ለምለም ያብላቸው። አሁንም ለምለም ሆኑ፣ አሁንም ለምለም ሆኑ። እናን ለዛ ነው ያየሁት። ያለዛ ጊዜ ችግር፣ ብዙ ችግር። ቁጭ ብዬ ከሰላ መጥቼ ማልቀፍ ነው። ውሃ ዘንቦ ስመጣ ጭቃ ነው። እንዴት አባቴን ገብቼ ነው የምሰራው? ውድቤት ወይ መድህን ያለ ሁለቱም። አቶ አብዶና ወይዘሮ አረጋሽ ቤታቸው ታድሶ ከመረከባቸው ባሻገር የየሰፈራቸው ወጣቶች በግላቸው ባሰባሰቡት ገንዘብ የቤት ዕቃ ገዝተው አስረክበዋቸዋል። በሰባት ቀበሌ በአቶ አብዶ ቤት እድሳት በጎ ፈቃደኞችን ሲያስተባብር የነበረው ወጣት ፈልመታ መሀመድ በጎ ፈቃድ ለሌላ ሳይሆን ለራስ ደስታ ሲባል የሚሰራ ነው ይላል። ባይዘ እኛ የተነሳሳ ነው ወጣት አደረጃጀት፣ አብዛኛው ጊዜ የምናሳልፈውን በበጎ ስራ ስለሆነ በየአመቱ የሚሰራለ በጋም አለ ክረምትም አለ ስፔሻ፣ በአብዛኛው የሚሰራው ክረምት በጎ ፍቃድ ስለሆነ አንደኛው የሚሰራው ለማህበረሰባችን ጊዜያችንን ጉልበታችንን አሳልፈን ለመስጠት ነው። በጎ ፍቃድም የሚባለው ለዛ ነው። ከዛ አንጻር ያው ክረምት ላይ የሚሰሩ ስራዎች አሉ። በአብዛኛው ጽዳት አለ፣ ደም ልገስ አለ፣ ቤት ጥገና አለ፣ ቤት ግንባታ አለ እና አዌርነስ አለ፣ ወጣቱ ላይ የሚሰራ ስፖርት አለ። ከአሁን ከኮሮና ጋር ተያይዞ ደግሞ ስፖርት ምናምን ስላለ አብዛኛው አዌርነስና ማህበረሰቡ ማዕድ ማጋራት፣ ቤት ለቤት ጥገና ካለም ጥገና ማድረግ፣ ድጋፍ የሚያስፈልጋቸውን ድጋፍ ማድረግ። ምክንያቱም ማህበረሰብ በደገፍ ቁጥር ያሉትን ችግሮች ጋፒ እየፈጠርክ ነው የሚመጣው በአንተ ምክንያት የሚቆሙ ወጣቶች ብዙ ይኖራሉ። ማን ነው ችግር ቢኖርም፣ ከዚህ አንጻር በጎ ፈቃድ ለራስ ነው እንጂ ለሰው ብሎ አይሰራም። ለራሳችን ስንል ማህበረሰባችንን ስንጠቅም እኛም ተጠቃሚ እየሆንን ነው የምንሄደው። የወጣቶችና ስፖርት ኮሚሽን ኮሚሽነር አቶ ሻኪር አህመድ የሚመሩት ተቋም ለቤቶች እድሳት የሚያስፈልጉ ግብዓቶችን በማፈላለግ ያሟላ እንደነበርና በጎ ፈቃደኛ ወጣቶች ደግሞ በጉልበታቸውና በሙያቸው አስተዋጽኦ ያበረክቱ እንደነበር አስታውቀዋል። በጎ ፈቃደኛ ወጣቶች ግን የአቅመ ደካሞችን ቤት ከማደስ ባሻገር በሌሎች ዘርፎችም አስተዋጽኦ እያበረከቱ መሆናቸውን አቶ ሻኪር ይናገራሉ። ከዛ ጎን ለጎን የደንብ እቀሳዎችን በየቦታው በጎ ፈቃድ የሚያስመለክተው በስፋት ነው እየተጠበፍ ያለው የችግኝ ተከላ ፕሮግራም ደግሞ እንደ ሀገር አቀፍ የተጀመረው ደግሞ በስፋት ወጣቱ ከየትኛውም ጊዜ በላይ ነው የተሰማራ ችግኝ ተከላውና አካባቢውን የመቅዳቱ ስራና ስፔሻሊ አሁን ክረምቱ ላይ የችንቡንጉንያ እና ደንጊ በሽታዎች ይነሳል ተብሎ ታሳቢ ስለሚደረግ እሱ ላይ ኦሬንቴሽን ተሰጥቷቸው በየቀበሌው እንዲሰማሩ የተደረጉበት ሁኔታ አለ እና እሱም በስፋት ማህበረሰቡን የማሰማር ሁኔታዎች ላይ እየተሰማሩ ነው። ከድሬዳዋ ከተማ ነዋሪዎች ባሻገር በዙሪያው ያሉ የገጠር ነዋሪ ወጣቶችን በበጎ ፍቃድ ስራ ተሰማርተው እንደሚገኙ አቶ ሻኪር ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራቸሁ አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አማሐሪግ በትዊተር ሃሽታግ ጋቢና ቪኦኤ በኢሜል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።